የፊልም ባለሙያዋ አምለሰት ሙጬ ባለፈው ቅዳሜ ሰኔ 29 2011 ማለት ነው አዲስ የሰራችውን ፊልም ምን አለሽ የተሰኘውን የተለያዩ የፊልም ባለሙያዎችና በፊልም ኢንዱስትሪው ላይ የነዋለ ሙያቸውን ቢያፈሱ መልካም ነው ያለቻቸውን ሰዎች ጋብዛ ፊልሙን አስገምግማለች የደንገረመው አነጋግራት ሀሳቧን በተከታዩ መልኩ አጠናቅረዋለች አምለሰት ሙጬ ይባላለሁ ይህ ፊልም ባለሙያ ነኝ ያው የመጀመሪያ ፊልሜ ፈለጋለ የአክቲንግ ሰማት ከዛ በኋላ የራሴ ድርሰት የሆነውን ስለ ፍቅር ፕሮጀክት አደረኩት። ከዛ አጫጭር ነገሮች አዶፕሽን የሚል ሾርት ሙቪ ነበረኝ፣ አረንጓዴ የመሬት ዶክመንተሪ የራሴ ስራዎች እንግዲህ እነዚህ ናቸው። የሰዎች ፊልም ላይም አንድ ሶስት በትወና ተሳተፍ ያለ፣ በዳይሬክቲንግ ደረጃ ግን ይህኛው የመጀመሪያ ሙቪ ነው ጽፌም ዳይሬክት አደርገው ማለት ነው። ምናለሽ መጠሪያችን ምናለሽ የሚለው ምን አለሽ እንግዲህ ሁለት ትርጉም አለው። ጠብቆና ላልተው ሲል ነበር። አንደኛው ምን አለሽ ምንድን ነው ያለሽ ነገር ነው። ሁለተኛው ደግሞ ምን አለሽ ፍላንች ምን ተባለ ነው። እና ምን ያልኩበት ምክንያት አንደኛ ፊልም የተሰራበት ሴቲንጉ መርካቶ ውስጥ ምናለሽ ተራ አካባቢ ነው። ያንን ይወክላል። ሁለተኛው ደግሞ እንደ ሀገር ያ ጥያቄ ቢመጣ ምን አለሽ የሚለው ምንድን ነው ያለን፣ እናውቀዋለን። ያለንን ነገር መጥፎም ይሁን ጥሩ የሚሆን ያለን ነገር ግን አክሰስ አድርገን ነው ተቀብለን ነው አውቀን ነው ወይም የምንራመደው ወይም የምንሄደው ወይም የምንሮጠው አይነት ስሜት የያዘ ነው። ዋና ገጸ ባህሪ ከስሟ ነው የጀመርኩት፣ ጽፋው ሰላማዊት አሸናፊ ትባላለች። ስሟ ራሱ ትርጉም አለው። ሰላም የማሸነፍ ስሜት አለው ነው አንድ ሰው ሰላም ማግኘት አለበት ውስጡ ለማሸነፍ እና ደስተኛ የሆነ መጨረሻው ያማረ ኑሮ ለመኖር እና ከሱ መሆን የጀመርኩትን ነፃ ናት። ያመነችበትን ነው የምታወራው። አገባን በጣም ወዳለች ላይ ከሃይስኩል ያቋረጠች ልጅ ናት። ግን የራሷ የሆነ የምታምንበት የህይወት ፍልስፍና እና የህይወት መንገድ አላት። ያ መንገድ ሲጠቅማት ነው የምናየውም በድህነት ውበት፣ ሩጫ ሀሳቦች ላይ ነው የሚያጠነጥነው ብዙ ወጣቶችን ኢንስፓር እንዲያደርግ ተስፋ መቁረጥ የሚለውን ስሜት በማጥፋት ራስን አምነ የመቀበር ቢኗ የመሮጥ የማሸነፍ ስሜትን የያዘ ነው። እኔም አለሁበት፣ ሄነክ ወንድሙ አለበት። በጣም ጎበዛ ክትያ አክስ ካደረጉት ትልልቅ አርቲስቶች ውስጥ አንዱ አለማየሁ ታደሰ ነው። አዜብ ወርቁ አለች፣ ስዩም ተፈራ አለ፣ ድርብ ወርቅ ሰይፋ አለች፣ ልባቸው መኮንን አለ፣ አቤል ሰለሞን አለ። ወደ አራት መቶ የሚሆኑ ሰዎች እንደ ኤክስትራ ሙሉ ፊልም ላይ ተጠቅመኛል። የፊልም ልንማ ባለፈው ቅዳሜ አድርጌ ነበረ። ሁለት መቶ ሰው በተገኘበት ሁለት ትምህርት ነበረ። አንድ ባለሙያ ከሙያ አንጻር አስተያየት እንዲሰጥ ነው። ሁለት ደግሞ የተወሰኑ ባለ ሀብቶችን ኢንቫይት አድርጌ ነበረ። ብዙ ሰው ደስ ብሎታል። ሞር እንድንሰራ የሚያደርግ አይነት አስተያየቶችን የሰቀበል ሲ አንዳንድ ማስተካከያም የተነገሩ አስተያየቶች አሉ። መስ ተቀብያለሁ ሰው ፊልሜን ማስመርቀው ሐምሌ ስምንት በብሔራዊ ቲያትር የሚቀጥለው ሰኞ ከአስር ሰዓት ተኩል ጀምሮ ይሆናል። አሁን ያሰብኩተኝ ፊልሙን ዓለም አቀፍ ፊልም እንዲሆንና እዛው አማዞን ላይ ኔትፍሌክስ ላይ እንደ ኢንዲፐንደንት ሙቪ እንዲታይ የሚል ሀሳብ ነው ይዤ የተነሳሁትም የሰራው በዚህ ደረጃ ለዛ ነው መታየቱ አይቀርም፣ ግን የተመረጡ ሲኒማ ቤቶች ነው የሚታየው ማለት ነው።